ክፍል አንድ ቁጥር ስምንት ተስፋ መቁረጥ ሊያጋጥምህ ሲያጋጥምህ መድኃኒቱ ምንድን ነው ተስፋ መቁረጥ ታላቅ የክርስቲያን ግዙፍ ጠላቱ ነው በዚህ ተስፋ መቁረጥ እጅ የመግባት አደጋ ሲገጥመን ምንድን ነው ማድረግ ያለብን በከፍተኛው የተስፋ መቁረጥ ወይም የስሜት ወይም የመንፈስ መቀዝቀዝ ውስጥ ከመግባታችን በፊት ማናችንም ብንሆን ስሜታችንን ከፍ የሚልበትና ዝቅ የሚልበት ጊዜ አልፎ አልፎ እንደሚያጋጥመን ማወቅ መታወቅ አለበት። ይህን ግን ጭራሹኑ ልናስወግደው አንችልም። ሁሌ በተራራው ለመቆየት አንችልም። ስሜት ተለዋዎች ስለሆነ በአንድ ቦታ ረግቶ አይቆምምና ማቴዎስ 17 1 እስከ 21 ዘጻት 31 ቁጥር 8 ዘጸአት 32 1 እስከ 20። ተስፋ መቁረጥ ወይም ትካዜ ወይም ችግር ብዙውን ጊዜ ከፍተኛ ድል በኋላ ከከፍተኛ ድል በኋላም እንኳን እንደሚከሰት ማስታወስ አለብን። ጌታችን ኢየሱስ ክርስቶስ በዮርዳኖስ ወንዝ ማዶ ውሃ ውሃ በዮርዳኖስ ወንዝ ውሃ በአጥማቂው ዮሐንስ እጅ ተጠምቆ ያለ በመንፈስ ቅዱስ ከተሞላ በኋላ ወደ ምድረ በዳ እንደ ተነዳና በሰይጣን እንደ ተፈተነ እናነባለን። ከአንዳንድ አገልጋዮች ሕይወት እንደምንረዳው ለእግዚአብሔር ስራ ታላቅ ቅናት ያላቸው ሰዎች አንዳንዴ መንፈሳቸው ሊወድቅባቸው ይችላል። ለምሳሌ ነቢዩ ኤልያስ ከታላቅ መንፈሳዊ ቅናትና ተጋድሎ ድል በኋላ ንግሥት ኤልዛቤል አስፈራርታው ብዙ መንገድ ሮጠ ከክትክታ ዛፍ በታች ተኝቶ ለመደበቅ ሲሞክር እናየዋለን። አንደኛ ነገስት 18ና 19። እንዲሁም አንድ ሰው ጥሩ ነገር ጠብቆ ያንን ነገር ሳገኝ ሲቀር ለምሳሌ የትምህርት ፈተና ተፈትኖ ከክፍል ወደ ክፍል ለማለፍ ወይም ዲፕሎማ ወይም ዲግሪ ሲጠብቅ ሳይሳካለት ሲቀር ስራ አገኛለሁ ብሎ ስራውን ለሌላ ቢሰጥ የትዳር ጓደኛ አገኘው፣ ስለዚህ ያገባለሁ ብሎ ተስፋ ሲያደርግም ወይም ሌሎችን ነገሮች ጠብቆ ሳይሳካለት ሲቀር ወደ ከፍተኛ ተስፋ መቁረጥ ሊገባ ይችላል። ለመሆኑ የተስፋ መቁረጥ መነሻዎች እንዴትና ምን ይመስላሉ? የተስፋ መቁረጥ መነሻው ስፋትና ተለዋዋጭ ባህሪ ያለው ስለሆነ ስፋትና በጥልቀት መተንተን አስቸጋሪ ቢሆንም በአጠቃላይ ግን ምንጫቸው ከሶስት አቅጣጫዎች እንደሚሆን ተደርሶበታል። አንደኛው ተስፋ መቁረጥ ከአካል ሁኔታ የሚመነጭ ነው። ለምሳሌ ከስራ ብዛት፣ ከእንቅልፍ ማጣት፣ በበሽታ ከመያዝ የተነሳ አካል ይጎዳና ተስፋ መቁረጥ ይመጣል። ጤንነት ባልተሟላበት ደግሞ በአእምሮም ሆነ በመንፈስ ሞቅታ ውስጥ መቆየት ያስቸግራል ስለሆነም ከስራ ብዛት የተነሳ ችግር ካለ እረፍት መውሰድ ጥሩ ነው። ምክንያቱም ከብቁ እረፍት በኋላ ኃይል ከመመለሱም ሌላ ለህይወት ራዕይም ማግኘት ይረዳል። ለእንቅልፍ ማጣትና ለጤና መታወክ ወደ እግዚአብሔር መጸለይ እንዲሁም ሕክምና ማድረግ ጥሩ ነው። ሁለተኛው ተስፋ መቁረጥ የሚመነጨው በድብቅ ኃጢአት ከመስራት የተነሳ ይሆናል። የተደበቀ ኃጢአት ካለ ሙሉ የመንፈስ ነጻነት ደስታና ሰላም አናገኝም። ለዚህ መፍትሄ ወዲያውኑ ንሳ መግባት ሲሆን ከዚያ ኃጢአት ፊታችንን ማዞርና ወደ እግዚአብሔር ፊታችንን መልሰን መናዘዝና በእርሱ መታመን ነው። እንደኛ ዮሐንስ አንድ ስድስት እስከ አስር። ሶስተኛው የተስፋ መቁረጥ ምንጩ ሳይጣን ነው። ሰይጣን ሰውን ተስፋ ለማስቆረጥና ሰው ብቻውን የሆን ዘንድ ከፍተኛ ጥረት ያደርጋል እስቲ ነቢዩ ኤልያስን በሀሳብህ በትክክል በክትክታ ዛፍ ስር እየው ኤልያስ እኔ ብቻ ቀርቻለሁ ስል የተናገረው ቃል ልክ አልነበረም እግዚአብሔር ሰባት ሺህ ከእስራኤል ለበዓል ጣዖት ወድቀው ያልሰገዱ አስቀርቻለሁ ይላል እኔ ብቻዬን ቀረው ላለው የእግዚአብሔር መልስ አንተ ብቻህን አይደለህም፣ ከአንተ ጋር ሰባት ሺ አማኞች አሉ ብሎ ያጽናናዋል። ችግር ወይም መከራ ወይም ተስፋ መቁረጥ ስገጥምህ በራስህ ውስጥ አምቀህ አትያዘው። ይልቁንም የሚረዳህ ጥሩ መንፈሳዊ ጓደኛ ፈልገህ ችግርህን ንገረው። አገልጋይ ለአገልጋይ፣ ሰባኪ ለሰባኪ፣ አስተማሪ ለአስተማሪ፣ ተማሪ ለተማሪ በግልጽነት ተነጋገሩ። ያን ጊዜ በሕይወት ያጋጠመን ውድቀትህንና ድሎችን በጋራ በመወያየት ችግርህ ብቻህን እንዳልሆነ ትገነዘባለህ። ደግሞም በእግዚአብሔር ኃይል ተሞልተህ ወደ ተግባርህ አገልግሎት ትመለሳለህ። ለዚህ ነው ተስፋ መቁረጥ ሲያጋጥምህ ወደ መንፈሳዊ ጓደኛ መሄድ ወይም መንፈሳዊ ኮንፍራንስ ወደሚካሄድበት መሄድ የሚጠቅመው። ከሌሎች ጋር መገናኘት ፈዋሽነት አለውና ኃይልና ብርታትን ያለብሳልና፣ ብቻህን ከመሆን አደጋ ራስህን ጠብቅ። ዛሬ እንደነዚህ ተስፋ የቆረጡትን የማጽናናት ተልዕኮና አገልግሎት ያለን ምን ያህሎቹ እንደሆንን እንጃ። ምናልባትም ለብዙዎቻችን የመንቀፍ የመተቻት ንግግር ወይም ሁኔታ ማሳየት ቀላል ነው። ግን ከእኛ የሚጠበቀው የተቸገረውን ሰው ችግር በመረዳት የማይቻል የመሰለውን ነገር በክርስቶስ ኃይል እንደሚቻል ማመልከትና በእኛም በኩል ላይ አይዞህ ማለትና ሰውየውን እንዳለ በመቀበል ለሰራው ትንሽም ነገር ቢሆን ከልቤ መነጭ ሙገሳ መስጠት ነው። ያኔ ነው አገልጋዩን እንደገና በብርታት እንዲያገለግል፣ ችግረኛው ከተስፋ መቁረጡ እንዲወጣ የምንረዳው። ጌታችን ኢየሱስ ክርስቶስ በምንዝር ኃጢአት የወደቀችውን ሴት እየገፋፋ እየገፋፉ አምጥተው በፊቱ ባቀረቧት ጊዜ የሴትየዋን ተስፋ መቁረጥና መዋረዷን ራሷን መጥላቷን ባየ ጊዜ አይዞሽ፣ እኔም አልፈርድብሽም ስል አጽናንቷታል። ሐዋርያው ጳውሎስ ከአጽናኙ እግዚአብሔር የመጽናናት ጸጋ ተሰጥቶት ነበረና በዚያ መንፈስ ተስፋ የቆረጡትን ያጽናና ነበር ሁለተኛ ቆሮንቶስ አንድ ሶስት እስከ አራት እኛም በእግዚአብሔር ጸጋ ሌሎችን እንድናጽናና ወይም እንድንመክር ቃሉ ያዘናል ደኛ ተሰሎንቄ አምስት አስራ አንድ ከሰው ጋር ህብረታዊ ግንኙነት ካላደረግን ስለ ሰዎች ወይም ስለ ነገሮች ወይም ስለ ሁኔታዎች ሶስት የተሳሳተ አመለካከት ሊያጋጥመን እንችላል። እነዚህም የሚከተሉ ናቸው። ሀሌታ ተስፋ የሚያስቆርጡንን ነገሮች ብቻ መርጠን እንመለከታለን። ተቃራኒ የሆነውን ክፉን ጎን ብቻ እንመለከታለን። በጎን ወይም አዎንታዩን ገጽታ ወይም ጎና እናይም። በዚህ ጊዜ ማድረግ ያለብን ይህን ዝንባሌ እምቢ በማለት እግዚአብሔር ያደረገልን በጎ ነገሮች መቁጠር እንጀምር። እግዚአብሔርን በጸሎት መንፈስ ሆነን እናመስግነው። ፊልጵስዩስ 4:8-9 ከወንዙ ወዲህ ያለች ላም ሁል ጊዜ በወንዙ ባሻገር ያለው ሳር የተሻለ ለምለም ይመስላታል። እኛስ ብዙውን ጊዜ ብዙ የተሻለ እያለን በሌሎች ጥሩ የኑሮና የኑሮ መሳካት ቀንን እንቀና የለምን? እነዚያን ሰዎች ጠጋ ብለን ብናነጋገራቸው እኮ የራሳቸው ችግር ሊኖራቸው ይችላል። ሆኖም በእኛ ኑሮ የሚቀኑም እንዳሉ አንዘንጋ። ለ የምንመለከተው ጠባቡን ወይም በእኛ አካባቢ ያለውን ወይም አንዱን ክፍል ብቻ ነው። ለምሳሌ በቤተ ክርስቲያን አንዱን እንደ ከም ያለ አገልግሎት ብቻ አይተን ተስፋ እንቆርጣለን። ሰፋ ያለውን ወይም አጠቃላዩን አገልግሎት ግን አናይም። በአንድ በኩል ደካማ ብንሆን በሌላ ግን ጠንካራ አገልግሎት ሊኖረን ይችላልና ተስፋ እንቁረጥ። በሀገራችን ለወንጌል አገልግሎት ያለው በር ጠባብ ነው ብሎ ከመተከዝ እግዚአብሔር በዓለም ዙሪያ የሚያደርገውን እያየን በምስጋና እንሞላ። ምክንያቱም እግዚአብሔርን በሁሉ ነገር ማምለክና ማመስገን ከተስፋ መቁረጥና ራስን ከማሳዘንና ከስሜታዊ ቀውስ ይህ ኤፌሶን አምስት 20፣ አንደኛ ተሰሎንቄ አምስት 18 አመሮሃ ዛሬ በእኛ ሁኔታም ሆነ በዓለም ያለውን የጊዜውን ሁኔታ ካወሳን ያም ወደ ተስፋ መቁረጥ ያደርሰናል። ክርስቲያን ግን ማድረግ ያለበት በእምነትና በተስፋ የወደፊቱን ማየት ነው። በአይነ ሥጋ ያልታየውን ዓለም ማየት ነው። ዛሬ ያለንበት ሁኔታ ያልፋል። ለዚህ ነው ይህም ያልፋል የተባለው። ዛሬ ዋጋ ቢስ የመሰለው ዛሬ የነቀፍንበት፣ ወደፊት ከፍተኛ ዋጋ ያለውና ብዙ ምስጋናና ክብር የሚያመጣ መሆኑን በማመን የእይታ አድማሳችንን በጣም ሰፋ እናድርገው። እምነት የሚያስፈልገንም ለሚታየው ሳይሆን ለማይታየው ነው። አንደኛ ቆሮንቶስ አምስት ስድስት ዕብራውያን አስራ አንድ አንድ ዕብራውያን አስራ ሶስት አስራ አንድ አስራ ሶስት ከ አስራ ስድስት የእምነት አርበኞች የጊዜውን ችግርና መከራ ያለፉት የእግዚአብሔርን የወደፊት ተስፋ በእጃቸው እንደ ጨበጡት በመቁጠራቸው ከሩቅያችን አገር በእምነት እየተሳለሟት ነው። የጌታችን የኢየሱስ ክርስቶስ ምሳሌዎች የወደፊቱን ብሩህ ተስፋ ያረጋግጡልናል። ማቴዎስ 13:3-9 ላይ ስለ ዘሪው በሰጠው ምሳሌ ላይ ከፍሉ ዘር በወፎች ሲበላ፣ ከፍሉ በፀሐይ ሲወድ ሲደርቅ፣ ከፍሉ በእሾህ ሲታነቅና ሊያፈራ ሲያቅተውም ሲታይ በእርግጥም ዘሩ ባክኗል ሊያሰኝ ይችላል። ግን የገበሬው ስራ ለጊዜው ተስፋ የሚያስቆርጥ ቢመስልም መጨረሻው ገበሬው መቶ ፍሬ፣ ስልሳ ፍሬ፣ ሰላሳ ፍሬ ከእያንዳንድ ዘር በማግኘት መከር ሰብስቧል። ይህ ለእግዚአብሔር ዛሬ የምንሰራው አገልግሎት መጨረሻ ውጤት እንዳለው በትክክል የሚያሳይ ነው ማርቆስ አራት ሰላሳ እስከ ሰላሳ ሁለት ላይ የሰናፍጭ ቅንጣት ከተዘራች በኋላ በስውር በምስጢር እንዳደገች ያሳያል። ዛሬ የእግዚአብሔር መንግስት በወንጌል አገልግሎት ስንዘራ ካለንበት ሁኔታና አካባቢ የተነሳ የኔ ይህን ያህል መዝራት ወይም ማገልገል ምን ውጤት ሊኖራት ነው? በዙሪያ ውስጥ ያለ ትላልቅ የዓለም እንክርዳድ መቼ ያሳድጋትና ብለን ተስፋ አንቁረጥ። ይህችን የሰናፍጭ ቅንጣት ገበሬው ካደረገው ውጪ እንድትበቅል እግዚአብሔር እንዳደረጋት፣ ዛሬም እኛ በታማኝነት ትንሿን እንዝራ! ያቺ አንድ ቀን ከእኛ ቁጥጥር ውጪ በሆነ በእግዚአብሔር ኃይል ለታላቅ በረከትና ለክብር ትሆናለች። ስለዚህ ተስፋ አንቁረጥ። አንደኛ ቆሮንቶስ አስራ አምስት አምሳ ስምንት ጌታ ኢየሱስ ክርስቶስን እየተመለከትን እንዝራ። ጌታ ኢየሱስ ስንቱን የተከተለው ህዝብ ከእርሱ ሌላይና ስቀለው ስቀለው ከምለው መንጋ ጋር ስደባለቅ ያሳለፈውን ሁኔታ ስንመለከት በወዳጆቹ ደቀ መዛሙርት እንኳን ሲካድና ሲሸሽ ወታደሮች ሲያንገላትቱት በምስማር ሲጨነከር በመስቀል ሲሰቀልና በጦር ሲወጋ ስታይ የጌታችን የኢየሱስ ክርስቶስ የታላቁ ተልዕኮ መስራች የሆነ ሁኔታ በዚያን ጊዜ ተስፋ የሚያስቆርጥ መስሎ አልነበርም ወይ? ግን ከመስቀሉ ሞትና ከትንሣኤው በኋላ እስከ ዛሬ እንኳን የተፈጸመውን ስንገመግም ቀደም ብሎ ካየነው ስዕል ዛሬ እጅግ በብዙ ተለውጦ ደቀ መዛሙርቱ በመንፈስ ቅዱስ ኃይል ተሞልተው በድፍረት የሰበኩት ዘመናት አልፎ ያ የምስራች ድል ችቦ ዛሬ በዓለማችን በሰሜን በደቡብ በምስራቅ በምዕራብ በነጭ በቢጫ በቀይ በወንድ በሴት በአየር በሳተላይት በሬዲዮ በቲቪ በቪዲዮ በካሴት በቃል በጽሑፍ ስጸራጭና ስሰራ ስናይ በረጅም ሁኔታዎችን ማየት እንዴት ያጽናናል። ስለሆነም በነፍስ ዝለ እንዳትደክም ከአጢአተኞች በደረሰበት እንዲህ ባለ መቃወም የጸናውን ጌታ ኢየሱስን አስብ። ዕብራውያን 12 ቁጥር ሶስት ተስፋ በቆረጠ ጊዜ እንደ ዳዊት ልብህን በአምላክህ በእግዚአብሔር አበርታ። አንደኛ ሳሙኤል 30 ቁጥር 6። ያኔ ከተስፋ መቁረጥ ወጥተህ ባለተስፋ ትሆናለህ። የመጽናናት አምላክ አስፈላጊውን መጽናናት ይስጥ። ክፍል 1 ቁጥር 9 መንፈሳዊ ውጊያና ድል! የጠላታችንን የሰይጣን መንፈሳዊ ውጊያን መጽሐፍ ቅዱስ አማሌቅ ከእስራኤል ጋር ካደረገው ጦርነት ጋር በማመሳሰል ከዚህ በታች የሰይጣንን ውጊያ ስልቶችን በመጥቀስ እንዴት እሱን ማሸነፍ እንደምንችል የሚከተለውን አቅርበናል። ዘዳግም 25 17 እስከ 18 ከግብፅ ባወጣችሁ ጊዜ በወጣችሁ ጊዜ ከአማሌቅ በመንገዱ ላይ ያደረገብህን አስብ በመንገድ ላይ እንደ ተቃወመህ አንተም ተስኖህ ደክመህም ሳለ ካንተ በኋላ ደክመው የነበሩትን ሁሉ እንደ መታ፣ እግዚአብሔርንም አልፈራም። ስለዚህ አምላክ እግዚአብሔር ትወርሳት ዘንድ በሚሰጥ ምድር ከሚከቡ ጠላቶች ሁሉ አምላክ እግዚአብሔር ባሳረፈ ጊዜ የአማሌቅን ዝክረ ስሙን ከሰማይ በታች አጥፋው። ይህን አትርሳ። ዘጻዓት 17 8 እስከ 16 የዲያብሎስ ስራ ስትደክም አይቶ ሳይፈራ አንተን መምታት ስለሆነ እርሱን በክርስቶስ ስም ሁልጊዜ ተቃውሞ ያዕቆብ አራት ሰባት እስከ ስምንት መሳፍንት ስድስት ሶስት እስራኤልም ዘር በዘሩ ጊዜ ሜዲያማውያንና ሜላቃ አማሌቃውያን ምስራቅ የሚኖሩ ይመጡባቸው ነበር። በእነሱም ላይ ሰፍሩ ነበር። እስከ ጋዛም ድረስ የምድሩን ቡቃያ ያጠፉ ነበር። ምግብንም ለእስራኤል አይተው ነበር አይተውም ነበር። በግ ወይም በሬ ወይም አህያም ቢሆን አይተውም። እንስሶቻቸውንና ድንኳኖቻቸውን ይዘው በብዛት እንዳንበጣ ሆነው ይመጡ ነበር። ለእነሱና ለግመሎቻቸው ቁጥር አልነበራቸውም። ምድርቱንም ያጠፉ ዘንድ ይመጡ ነበር። የዲያብሎስ ሥራ በረከትህን መብላት ሥራህን ሁሉ ማጥፋት ስለሆነ በእግዚአብሔር ጥበቃ ውስጥ ሁል ጊዜ ራስህን ለማዋል በቃሉ ላይ የሰጠህን ትእዛዝ አድርግ። ዘዳግም 28 1 እስከ 14 ዮሐንስ 15 7 ቁጥር 10 መሳፍንት 10 11 እስከ 12 እግዚአብሔርም የእስራኤልን ልጆች አላቸው፣ ግብፃውያን፣ አሞራውያንም፣ የአሞንም ልጆች፣ ፍልስጤማውያንም፣ ሲዶናውያንም፣ አማሌቃውያንም፣ ማዖናውያንም አላስጨነቋችሁ ምኔ! የዲያብሎስ ሥራ ማስጨነቅ ነው። እዚህ ጊዜ የሚያስጨነቅህ በእግዚአብሔር ላይ ጣል። አንደኛ ጴጥሮስ አምስት ሰባት መጽሐፈ ሳሙኤል ቀደማዊ አስራ አምስት ቁጥር ሁለት የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እስራኤል ከግብፅ በወጣ ጊዜ አማሌቅ በመንገድ የተቃወመ ያደረገበትን እበቀላለሁ። የዲያብሎስን ሥራ አንተ መቃወም መውጫ መግቢያ መንገድ ማሳጣት ነው። አንተ በዚህ ሰዓት በጌታ ኢየሱስ ስም እሰረው! ሐዋርያት 138 እስከ 11 ሉቃስ 10 ቁጥር 19 መጽሐፈ ሳሙኤል ቀዳማዊ 15 ቁጥር ሰላሳ ሶስት ሳሙኤል አጋግን ሰይፍህ እናቶችን ልጆች አልባ እንዳደረጋቸው አለውና ሰየፈው። የዲያብሎስ ሥራ የአማኞችን መወለድ ወይም የአማኞችን ልጆች እንዳይወጡ ማድረግ ስለሆነ ከእግዚአብሔር ቃል በመጥቀስ ተዋጋ። ለቤተሰብህም የጸሎት ጊዜ ይኑረ በእግዚአብሔር ፍርሃት አስተዳድራቸው ዘፍ ጥረት 1819 ማቴዎስ 43 -11. መጽሐፈ ሳሙኤል ቀደማዊ 30 ቁጥር 1 እስከ 2 እንዲህም ሆነ ዳዊትና ሰዎቹ በሦስተኛው ቀን ወደ ጽቅላግ በመጡ ጊዜ አማሌቃውያን በደቡብ አገርና በጽቅላግ ላይ ዘምተው ነበር ጽቅላግንም መጥተው በእሳት አቃጠሏት። ሴቶችንም በውስጧ የነበሩትን ሁሉ ከታናሽ እስከ ታላቅ ድረስ ማርከው ነበር። የዲያብሎ ሥራ መማረክ ስለሆነ ሆነ ጸንተ ተዋጋ። ሁለተኛ ጴጥሮስ 193-5 መጽሐፍ አስቴር 3 8 እና ቁጥር 13 ሃማም ንጉሱን አርጤክሲስን አንድ ህዝብ በአዛብ መካከል በመንግስት አገሮች ሁሉ ተበትኗል። ሕጋቸውም ከሕዝብ ሁሉ ሕግ የተለየ ነው። የንጉሱንም ህግ አይጠብቁም። ንጉሱም ይተዋቸው ዘንድ አይገባውም። የዲያብሎስ የወንድሞችና የቶች ከሳሽ ያንተም ከሳሽ ስለሆነ ዲያብሎስ ሁል ጊዜ በየዘመኑ የማያርፍልህ ስለሆነ በኢየሱስ ባጠቃ በጠበቀህ ተማመን በጠበቃህ ተማመን። አንደኛ ዮሐንስ 2:1 እንዲሁም በክርስቶስ ደምና በምስክርነትህ ቃል ድል ንሳው። ራእይ 12 10 እስከ 11 አስቴር 4 15 እስከ 17 9 ቁጥር 1 በአርጠክሲስ ቃል ሐማ እንዳዘዘ ተጻፈ። ንጉሱም ቀለበት ታተመ። አስራ ሁለተኛ ወር በአዳር በአስራ ሶስተኛው ቀን አይሁድን ሁሉ ልጆችንና ሽማግሌዎችን ሕፃናቶቻቸውንና ሴቶችን በአንድ ቀን ይጠፉና ይገደሉ ዘንድ ይደመሰሱም ዘንድ ምርኳቸውም ይዘረፍ ዘንድ ደብዳቤዎች በመልእክተኞች እጅ ወደ ንጉሱ አገሮች ሁሉ ተበተኑ። ዲያብሎስ የአማኞችን መጥፋት ሁሉ የሚያውጠነጥንና አዋጅ የሚያሳውጅ ቢሆንም እግዚአብሔር አዋጁን በአዋጅ ለውጦ ነገሩን እንዲገለብጥልህ በጾም ጸሎት ተጋደል። ማጠቃለያ፣ የዲያብሎስን መንፈሳዊ ውጊያ ለማሸነፍ የሚከተሉትን አድርግ። መጀመሪያ ሽሽ፣ ከዝሙትና ከፍትወት ሽሽ ልክ ዮሴፍ እንዳደረገው ዘፍጥረት 3912 አንደኛ ቆሮንቶስ 618 ሁለተኛ ጢማቴዎስ 222። ክፉ ከሚመስል ሁሉ ሽሽ አንደኛ ጢማቴዎስ 611። ከጣዖት ሽሽ አንደኛ ቆሮንቶስ 1014። የዓይንህንና የጆሮህን መዝጊያ ዝጋ ቲቪ፣ ቲያትር፣ ቪዲዮ አውስቦን የሚያሳይ መጥፎ ስዕል ከማየት ተገታ ስሜትን ለመጥፎ ድርጊት ከሚያነሳሳ ጽሑፍ ከማንበብ ተጠንቀቅ ሐሜትን ለመጥፎ ድርጊት የሚያነሳሳ ዘፈንንና ሙዚቃን ከመስማት ጆሮህን ስጋ በጌታ ፊት ሳታቋርጥ ጸልይ መጥፎ ስሜት ስመጣብ ብ ጸልይ አንደኛ ተሰሎንቄ አምስት አስራ ሰባት ወደ ፈተና እንዳትገባ ጸልይ ማቴዎስ 26 41 በእግዚአብሔር ቃል ተሞላ። ቆላስያስ 3 16። ጌታ ኢየሱስ የዲያብሎስን ፈተና ያሸነፈው ተጽፈዋል እያለ ከእግዚአብሔር ቃል በመጥቀስ ነው። ማቴዎስ ምዕራፍ 4። ለእግዚአብሔር ተገዛ፣ ሰይጣንን ግን ተቃወመው! ያዕቆብ 6 እስከ 7 1 6 እስከ 7 ጹም ያለ ጾምና ጸሎት አንዳንድ ርኩስ መንፈስ አይወጣም። ማቴዎስ 17:21 በጌታ ኢየሱስ ስም ተጠመቅ ተጠቀም። በጌታ ኢየሱስ ስም ተጠቀም። በስሙ ኃይል አለ። በስሙ ሁሉን ማድረግ ይቻላል። በጌታ ኢየሱስ ደም ተሸፈን ራእይ 12:11 ዘጻት 12:13 በመንፈስ ቅዱስ ኃይል ተጠቀም። ዘካርያስ አራት ስድስት ከዓለማዊ ጓደኞች ተላይ አንደኛ ቆሮንቶስ ስድስት አስራ አራት